ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ጥቅምት 23 2011 ዓ.ም ፕሮግራማችን ጀመረ። ¶¶ ማንነታቸው ያልታወቀ ታጣቂዎች በቅማንትና በትግራይ ተወላጆች ላይ ጥቃት አካሄዱ ተባለ። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ታሪካዊው የአባ ጅፋር ቤተ መንግሥት ሊታደስ መሆኑ ተገልጿል። እንደ ገራልታና እንደ ላሊበላ የዓለት ፍልፍል አብያተ ክርስቲያን እንደ ግንብ ከተማይቱ ሐረር፣ እንደ ኮንሶ የካብ አጥር መኖሪያዎችና እርከኖች፣ እንደ ጐንደርም አብያተ መንግሥት ሕንፃዎች ሁሉ የአባ ጅፋር ቤተ መንግሥትም የኢትዮጵያን የማይታመን የባህል ስብጥር ያሳየናል። እናም እንዲህ ዐይነቱ ኅብረ ስብጥር የጋራችን የኵራት ምንጭ በመሆኑ ከፍ አድርገን በሐሴት ልናከብረው የሚገባ እንደሆነ ያስታውሰናል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር በስፍራው ተገኝተው ያደረጉት ንግግር ነው። መጽሔት ዘገባ ያክልበታል። ኤርትራውያንን ጨምሮ እስራኤል ውስጥ ከ40 ሺህ በላይ አፍሪቃውያን ስደተኞች መኖራቸው ታወቀ። በዚህም ላይ ዘገባ ይኖርናል። ዛሬ አርብ፣ ሁለተኛው አጋማሽ መደበኛው አፍሪካ በጋዜጦች ይቀርብና በሰዓት አስገዳጅነት ከትናንት ወደ ዛሬ የፈሰሰው ባህልና ማህበረሰብ ይሰማል። ሰላም፣ ጤና ያስጥልን። አድማጮቻችን እንደምናምሽታችኋል። የምናስተናግዳችሁ ቆንጅ ይታየና፣ እኔም አዲሱ አበበ ብቻሽ እንዳት ብዬ ነው ከአራት ሰዓት ስናስተናብር እናመሻለን። ዛሬ ፕሮግራማችንን የሚመራው ንጉሱ ታምሬ ይሆናል። የቴክኒክ መሀንዲሱ ደግሞ ቮይቴክ ነው። አሁን ወደ ዜናው እናልፋለን። በቋራ ወረዳ ደላጊ ከተማ በቅርቡ ብዛት ያላቸውና ማንነታቸው ያልታወቀ ታጣቂዎች ወረራ አካሂደው በትግራይና በቅማንት ተወላጆች ላይ ያነጣጠረ ጥቃት ማድረሳቸው ተዘግቧል። በምሽቱ አብይ ርዕስ ዘገባ ይኖረናል። ታሪካዊው የአባ ጅፋር ቤተ መንግስት ከእርጅና ብዛት በመጎዳቱ እድሳት እንደሚያስፈልገው በተደጋጋሚ ጥሪ ሲቀርብ ቆይቷል። ዩናይትድ ስቴትስ ከኦሮሚያ ብሔራዊ ክልል መንግስትና ከባህልና ቱሪዝም ሚኒስቴር ጋር ተባብረው እድሳቱን ለማካሄድ በተስማሙበት መሰረት ፕሮጀው ዛሬ በይፋ ተጀምሯል። በጅማው ስነ ስርዓት ላይ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነርም ተገኝተዋል። ዘገባ ይኖረናል። እስራኤል ጥገኝነት ፈላጊ አፍሪቃውያንን አስገድዶ ከሀገሯ የማስወጣት ፖሊሲዋን ቀይራለች። ይሁን እንጂ ከአርባ ሺህ በላይ ስደተኞች ጥገኝነት ጠይቀው እንዳልተፈቀደላቸው ታውቋል። በመጽሔት ዘገባ ይኖረናል። ቱርክ ኢስታንቡል፣ ሳውዲ አረቢያ ቆንስላ ውስጥ የተገደለውን ጋዜጠኛ ጀማል አስከሬኑን በቀላሉ ለማስወገድ እንዲመች ብለው ቆራርጠው ወደ ፈሳሽነት ቀይረውት ነበር ሲሉ አንድ የቱርክ ፕሬዝደንት አማካሪና የሟቹ ጋዜጠኛ ጓደኛ መናገራቸውን የቱርኩ ሀርየት ጋዜጣ ዘገበ። በደረሰን መረጃ መሰረት አስከሬኑን ከማስወገዳቸው አስቀድመው ቆራርጠው ወደ ፈሳሽነት ቀይረውታል ሲሉ ያሴን አክታይ ለጋዜጣው እንደተናገሩ ነው የተገለጸው። የሳውዲ መንግስት ጋዜጠኛው በኢስታንቡሉ ቆንስላ ውስጥ መገደሉን ሲያስተባብል ቆይቶ በኋላ ደግሞ ታቅዶ ሳይሆን በአፈንጋጭ ወይም በጋጠ ወጦች እጅ በድንገት ሕይወቱ ጠፍቷል የሚል ማብራሪያ እንዳስከተለ ይታወሳል። ባለፈው ሳምንት ደግሞ የሳውዲ አቃቤ ሕግ ሳኡድ አልሞጄብ ግድያው ሆን ተብሎ በእቅድ የተፈጸመ እንደሆነ ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ህጋዊ ሰነድ ስለሌላቸው የውጭ አገር ፍልሰተኞች ፍርሃት የሚያቀጣጥል መግለጫ መስጠታቸውን እንደገና ተያይዘውታል። በደቡብ ድንበር በኩል ለመግባት እየተጓዙ ያሉትን ጥገኝነት ጠያቂዎች ቁጥር በከፍተኛ ደረጃ የሚገድብ አስፈጻሚ ትዕዛዝ በሚቀጥለው ሳምንት ውስጥ እንደሚያስተላልፉም ዝተዋል። ፕሬዚዳንቱ ትናንት ሐሙስ በሚዙሪ ክፍለ ሀገር ኮሎምቢያ ከተማ በአንድ የፖለቲካ ስብሰባ ላይ ባደረጉት ንግግር ዩናይትድ ስቴትስ ውስጥ ለተወለደ ማንኛውም ሰው የአገሪቱን ዜግነት የሚያረጋግጠውን የህገ መንግስቱን አስራ አራተኛ ማሻሻያ እቀይረዋለሁ በማለት በተደጋጋሚ ተናግረዋል። ነፍሰ ጡር የውጭ አገር ሴቶች ልጆቻቸው አሜሪካዊ ዜግነት እንዲያገኙ የሚመጡበት የወሊድ ቱሪስትነት ያሉትን እንደሚቃወሙ ፕሬዚዳንቱ ተናግረዋል። የህገ መንግስቱን አስራ አራተኛ ማሻሻያ በአስፈጻሜ ትእዛዝ መቀየር እንደሚችሉም ገልጠዋል ይሁን እንጂ የህግ ትንታኞች ህገ መንግስቱን በቀላሉ በማስፈጸሚያ ትእዛዝ መቀየር እንደማይቻል አጥብቀው ይሞግታሉ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፓኪስታን ውስጥ የነቢዩ መሐመድን ስም አራክሳለች ተብላ የተከሰሰችው ክርስቲያን ሴት በዚህ ሳምንት በሀገሪቱ ጠቅላይ ፍርድ ቤት በነጻ መሰናበቷን ተከትሎ አክራሪ በሆኑ እስላማዊ ቡድኖች የተጀመሩት የተቃውሞ ሰልፎች ዛሬም ለሶስተኛ ቀን ቀጥለዋል። ኤሽያ ቢቢ ከወንጀሉ ነጻ ነች የሚለው የፍርድ ቤቱ ውሳኔ ከትናንት በስቲያ ረቡዕ እንደተሰማ በሀገሪቱ ዙሪያ የተቃውሞ ሰልፍ ተቀስቅሷል። ታሪክ አላባይክ ያ ረሱል አላህ የተባለ ቡድን ሌሊቱን በሀገሪቱ ዙሪያ ባሉ ከተሞች መንገዶችን ዘግቶ ከፖሊሶች ጋር ተጋጭተዋል። በአንደኛው ግጭት ከተቃዋሚዎች አንዱ ጥይት ሲተኩስ በተንቀሳቃሽ ስልክ ላይ የተቀረሰ ቪዲዮ ያሳያል። ግጭቱን የቀሰቀሰው አወዛጋቢ በሆነው የሀገሪቱ የሃይማኖት ማጉደፍ ሕግ እንደ አውሮፓውያን አቆጣጠር ከ2010 ዓ ም ጀምራ የሞት ፍርድ ተበይኖባት ታስራ የቆየችው ኤሽያ ቢቢ የተባለችው ሴት ያቀረበችውን የይግባኝ አቤቱታ ጠቅላይ ፍርድ ቤቱ መቀበሉን ተከትሎ ነው። ቢቢ የሚጠጡት ውሃ ብሰጣቸው ክርስቲያን በመሆኔ አንጠጣም ካሉኝ ሴቶች ጋር በተፈጠረ ጭቅጭቅ በሐሰት ተወንጅዬ ነው ስትል ነው ይግባኝ ያለችው። ዛሬ አርብ ሌሎችም ሃይማኖታዊ ቡድኖች በሰላማዊ መንገድ ለተቃውሞ ወጥተዋል። የፓኪስታን መንግስት ከዚህ ጉዳይ ጋር የተያያዙ የቴሌቪዥን ዘገባዎች እንዳይተላለፉ ማገዱና በበርካታ ከተሞች የተንቀሳቃሽ ስልክ አገልግሎት እንዲቋረጥ ማድረጉን የተዘገበው፣ በሀገሪቱ ዙሪያ ትምህርት ቤቶች መዘጋታቸውና ሰራተኞች ከስራ ቀርተው ቤት ውለዋል ተብሏል። ቀደም ሲል ታህሪክ የተባለው ቡድን መሪዎች ከወንጀሉ ነፃ መሆኗ የተፈረደላት ሴትና ፍርዱን የሰጡት የጠቅላይ ፍርድ ቤቱ ዳኞች እንዲገደሉ በህዝብ የተመረጠው የሀገሪቱ መንግስት ከስልጣኑ እንዲገለበጥ እንዲሁም በጦር ሰራዊት ውስጥ አመፅ እንዲነሳ ጥሪ አድርጎ ነበር። ያን ተከትሎ ትናንት ጠቅላይ ሚኒስትሩ ኢምራን ሃን በብሔራዊ ቴሌቪዥን ጠንካራ መግለጫ አስተላልፈዋል። ትናንት ማታ ግን መንግስቱ አቋሙን ለስለስ በማድረግ ተቃውሞውን በሰላማዊ መንገድ ለመፍታት እየተደራደርን ነው ሲል አስታውቋል። አዲሱ የፓኪስታን ጠቅላይ ሚኒስትር ኢምራን ሃን በቻይና የአራት ቀናት ጉብኝት ጀምረዋል። ጠቅላይ ሚኒስትሩ ባለፈው ነሐሴ አጋማሽ ላይ ስልጣን ከያዙ ወዲህ ቻይናን ሲጎበኙ የመጀመሪያ ጊዜያቸው ነው። የገንዘብ ቀውስ ላይ ያለው የፓኪስታን መንግስት ከውጭ ሀገሮች እርዳታ ለማግኘት እየሞከረ ሲሆን ዓለም አቀፍ የገንዘብ ድርጅቱም ዕዳ መክፈያ እንዲሰጣት እየተደራደረ ነው። የፓኪስታኑ መሪ ዛሬ ከቻይናው ፕሬዚዳንት ሺ ዢንፒንግ ጋር የተወያዩ ሲሆን አገራቸው ከባድ የኢኮኖሚ ችግር ላይ ያለች መሆኑን ተነግረዋቸዋል። እሳቸውም ይህኑ የቻይና መሪ በፓኪስታን የሚደረግ እርዳታ ይኖር እንደሆነ በጋዜጠኞች ፊት የተናገሩት ነገር የለም። ይሁን እንጂ የቻይና ፕሬዚዳንት ለሀገራቸውና ለፓኪስታን ግንኙነት ያላቸውን ቁርጠኝነት ገልጠው ትስስራቸውን ዘላቂ ስትራቴጂያዊ አጋርነት ሲሉ ጠርተውታል። ፓኪስታን ከአሁን ቀደምም የዕዳ ስረዛ ጉዳይ ገጥሟት የሚያውቅ ቢሆንም የአሁኑ ዓለም አቀፉ የገንዘብ ድርጅት እንዲሰርዝላት የጠየቀችው የስምንት ቢሊዮን ዶላር ዕዳ ከፊተኞቹ ይልቅ የተወሳሰበ ነው። ሀገሪቱ ከቻይና ግዙፍ የመሠረተ ልማትና ንግድ መርሃ ግብር በተያያዘ ያሉባትን ዕዳዎች መክፈል የመቻሉ ጉዳይም ጥያቄ አስነስቷል። ከዚህ ውስጥ አንደኛው በ60 ቢሊዮን ወጪ የተወጠነው የቻይናና ፓኪስታን የኢኮኖሚ ጎዳና የተባለው ፕሮጄ መሆኑ ተገልጧል። በሌላ በኩል ዋሽንግተን በእርሷ የሚደገፈው አይኤምኤፍ ለፓኪስታን የቻይናን ብድር የምትከፍልበት ገንዘብ መስጠት እንደሌለበት አጥብቃ አሳስባለች። በመጨረሻም የመን በከፍተኛ ፍጥነት ቁልቁል እየሄደች ነው ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ዓለም አቀፉ ማህበረሰብ ብጥብጡን አስቁሞ የተደቀነውን መቅሰፍት እንዲከላከል ተማጽኖ አቅርበዋል። የጦርነቱ መቀጠል በየመን ህዝብ ላይ የሚያስከትለው መዘዝ እጅግ የከፋ ነው ያሉት ዋና ጸሐፊው ውጊያው እንዲቆም አጥብቀው ነው ያሳሰቡት። በሰብአዊ ገጽታው ዘርፍ ደግሞ 14 ሚሊዮን የመናውያን የከበደ ረሃብ እንደተደቀነባቸው ጉተሬዥ አስታውቀዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። በዜና የጀመረው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በድጋሚ መልካም ምሽት እንላለን። የምናስተናግዳችሁ ቆንጅ ታዬና አዲሱ አበበነን። አሁን የዕለቱ አብይ ርዕስ ይዘገባል። በቋራ ወረዳ ደላጊ ከተማ በቅርቡ ብዛት ያላቸውና ማንነታቸው ያልታወቀ ታጣቂዎች ወረራ አካሂደው በትግራይና በቅማንት ተወላጆች ላይ ያነጣጠረ ጥቃት አድርሰዋል መባሉን መነሻ በማድረግ አስቴር ምስጋናው የሚከተለውን ዘገባ አስተላልፋለች። ሰሞኑን በምዕራብ ጎንደር ዞን ቋራ ወረዳ ገለጎ ከተማ ውስጥ ማንነታቸው በውል ያልታወቁ ቡድኖች ጥቅምት 21 ቀን ከምሽቱ አራት ሰዓት አካባቢ በከተማዋ ግጭት ፈጥረው ነበር የሚል ጥቆማ ከአካባቢው ነዋሪዎች ደረሰኝ። እኔም የመረጃውን እውነትነት ለማጣራት ወደ ቋራ ወረዳ ገለጎ ከተማ ስልክ ደውዬ በንግድ ስራ የሚተዳደሩትን አቶ አግማስ አብርሃን አገኘኋቸው። ተላላኪዎች አሉ እና እዚህ አካባቢ እነሱ ይውጡልን በሚል በህዝብ ጥያቄ የተጠየቀ ጥያቄ ነበረ። ከዛ ጋር ተያይዞ የተወሰነ ነገር ነበር። ማን ነው ጠያቄው? በህዝብ ስትለ እስኪ ያብራራል። የአማራ ብሔር ይከበር፣ የእነሱ ተላላኪ ውጡለን የሚል ጥያቄ ነበረ። የህወሀት ተላላኪዎች እነማን ናቸው? ቅማንቶች ናቸው። በቆንሶ የሚንቀሳቀሱ ቅማንቶች ነበሩ። እና በመንግስት ስራ እዛው በዛ ውስጥ ነው የሚንቀሳቀሱና እነሱ ቀንድን ጥያቄ ላይ የተጠየቀው በዛ መካከል ወጣቶቹ ተነሳስተው ብርብር ፈጥሮ ነበር። ያንንም ወደ እንዲዘን ተደርጓል። ወጣቶቹ የህወሀት ተላላኪ ናቸው ብለው ቅማንቶችን የፈረጁበት ምን ተጨባጭ ነገር አለ? በአማራ አያ ነው አመራ ነው ምንም ማመጣ ሲል ግጭቱ እንዲነሳ በዚህ ስም የሚፈልጉ ኃይሎች ነበሩና እነሱ ጋራ ወጣት እና እነሱ ለመጋጨት ሞክሮ ነበር። እኛ ደግሞ የተጠየቀው በአማሮ በኩል እንደነዚህ አይነት ሰዎች ይሄዱለን ና ያው ምን ጥያቄ ነው ተነስቶ ነበር። አዛ ጋር ተያይዞ ትንሽ ግጭት ሊነሳ ነበረ። ዞሮ ዞሮ ግጭት አሁን ነበር ጋር ከዚህ በፊት የሆነ ማስታወቂያ ነገር የተለጠፈ ነገር ነበረ መሰል ትክክል ነው። ይሄ የተለጠፈው እነዚህ ሰዎች ሊያዳጭ የተቀመጡ ሰዎች ይትለም የሚል የመንግስት ሰራተኛ የሆኑ በኮንቲኒነት በጥማንትነት ብሄርተኝነት ያላቸው በኮንቲ ሊንቀሳቀሱ መንግስት ሰራተኛ ብቻ የሆኑ ይቅለን የሚል የተለጠፈ ነበረ። ይሄ ነው። ሌላ ነገር የለ። ነዋሪ ሆንም የተተማነዋሪ ሆንም ሌለውንም ሰዎችን አይነታ ግን ለምን መንግስት ሰራተኛው ላይ ያነጣጠረ ሆናይ ለጫና ከዘራ የሚባሉ ቀበሌዎች ላይ ለስድስት አመት ለሰባት አመት ግብር ገብረው አውቁ። ይህ ጥያቄ አንስተናል። እነዚህ ደግሞ በድሮ በነበረው የህወሓት እንትን ላይ ግብር ማይከፍሉ የነበሩ ስለሆነ ግብር ይክፈሉለን፣ ግብር ካልከፈሉ ደግሞ እኛ በተ በምንከፍለው ግብር የእነሱ ልጅ ሊማሩ አይችሉም። እንዳይከፍሉ ያደረጉ ያሉትም የምንዲፈራተኛ በቦታው ላይ እየተቀመጡ የምንዲፈራተኞች ናቸው በሚል ይህንን እያደረጉ ያሉ በየውስጡ የተቀመጡ ንግድ ላይ ያሉ የተለላይ ላይ ያሉ የቅማት ብሔረሰብ ስለነበሩ ንግድን ተከታትሎ ሂዶ እንደ ንግድ ፍቃድ መስሰስ እና ግብር እንዲከፍሉ ማድረግ ስራ የማይሰራበት በዚህ ምክንያት ነው በሚል ነው አማራ ወደ ቢጫጫ ላይ እየተደረገ የነበረ እና በዚህ ጋር ተሆነች ተነሳስቶ ነው። ወረገት እንዲለቀሱ የነበር ትክክል ነው። እዚህ ጋር ተነስቶ የዞናችንም ችግሩንም አውቆ ሂዶ ግብር እንዲከፍሉ ለማረግ ሲሄዱ ግብር አስከፈል ሲሄዱ የታጠቃሄን አላስገዳቸዋል። እነሱ የታጠቁ ናቸው። እስካሁን ድረስ የሆነ ነገር የለ። እስካሁንም ግብር አይከፍሉም። እኛን ና በኛን አገው ና ብሄር አገው፣ ብሄር፣ ጉምዝ ብሄር፣ ቅማንት ብሄር እያሉ ከማጣላት ውስጥ ሌላ የሚሰሩ ስራ የለል። ግን በመንግስት ስራ ውስጡ ነው። በአገው እና ከተለያዩ ብሄሮች ጋራ እያጋጩ ስለሆነ እነዛ እንዲወጡ ማህበረሰቡ ጠይቋል። እንጂ ትግራይ ተወላጆች ላይ ምንም የደረሰ ነገር የለም። ምንም የደረሰ ነገር የለም። አንድ የትግራይ ተወላጅ ለአሜሪካ ድምፅ እንዳስረዱት ግን ጥቃቱ በእነርሱም ላይ ያነጣጠረ እንደነበር ይናገራል። ምንም ምንም ሳናስበውና ሳንዘጋጅ በድንገት ከየቀበሌው በቡድን በቡድን በመሆን ተሰባስበው የተጋሩና የቅማንት ንብረቶችን ግማሹን ዘርፈው ግማሹን ውጭ አውጥተው አቃጠሉት። የምንኖረው ሱቅ ውስጥ ስለሆነ አሁን ምንም የለንም፣ ወድሟል። ጭንቀት ላይ ነን። አራት ሰዓት ተኩል ላይ ጀምሮ ከንጋቱ ዐሥር ሰዓት ላይ ነው ጥቃቱ ያቆመው። የቅማት ማኅበረሰብ ተወላጅ የሆነውና ግጭቱ ከተፈጠረ በኋላ ጭልጋ ከተማ እየኖረ እንደሆነ የገለጸልኝ ኃይለማርያም አባተ በማንነት ላይ ያተኮረ ጥቃት ነው የተፈጸመብን። ጉዳት አድራሹ ግን ይሄ ነው ብሎ ለመናገር አስቸጋሪ ነው ይላል። እኔ ከቅማንቱ ብሔረሰብ ነኝ፣ እና ስለዚህ ያው ግጭቱ ብሔር ተኮር ተደርጎ ነው ግጭቱ መንስኤ የችግር ከመከሰቱ በፊት ለሶስት ቀን ያክል የሆነ ማስታወቂያ ወጥቶ ነበረ ውጡ የሚል ያው የአጠቃላይ ቅማንት ብሔር ና የትግሬ ብሔር ነክ ያላችሁ ሰዎች ለቀጥታ ቀን መውጣት ካልቻላችሁ እርምጃ መስዳለን የሚል ነገር ነበረ። በጣም ብዙ ንብረቶች ወድመዋል። ወደ አምስት ስድስት ሰዎች አካባቢ ላይ ጉዴት ተደርሷል። ጉዴት ሲባል በብደባ ጉዴት ማለት ነው። አንድ ሰው ሞቷል። ይህን ጉዳት ያደረሰው ግን ማን ነው? የብሔር ነው ብለኸኛል አልቀደም ብለህ አዎ፣ የብሔር ነው። ከዚህን ቀን እስከዚህን ቀን ድረስ መውጣት መቻል አለባችሁ ነው መልእክቱ። እንግዲህ ያው የብሔር ነው ብለን መውጣት የቻል ነው። ማን ነው ጸሐፊው? ጸሐፊው እንግዲህ በሁል ያልታወቀ ምናልባት በወስ ማንስ እንደሚሰጥ አናውቅም። የለጠፈውን አካልም በሁል ብለይትን ማወቅ አልቻለም። ሌሊት የተለጠፈው ወረቀቱ ስለዚህ ማን እገሌ ነው ብለን እንትን ማለት አንችልም። በማተብ ያረፈ ወረቀት እስካልሆነ ማለት እስካልሆነ ድረስ ማተም ላይ ያረፈ ሶፍ እስካልሆነ ድረስ የገሌ ነው የጻፈው ብለን መፈረጅ የምንችልበት ሁኔታ የለም። ቀደም ብዬ ቃለ መጠየቅ ያደረኩላቸው ሰዎች የቅማንት ማህበረሰብ አባላት የሆኑ የመንግስት ሰራተኞች ላይ ብቻ ነው ይላሉ እና ይሄ ደግሞ ከማንነት ጥያቄው ጋር የሚያገናኘው ነገር ያለ አይመስለኝም። የማንነት ጥያቄ ብቻ ሊሆን አይችልም ተብሎ ማለት የመንግስት ሰራተኛ ብቻ ነው ሊወጣ የታሰበው። ስለዚህ ሌሎች አርሶአደሮች የቅማንት ብሄሮች አልተነኩም። ይህ ከሆነ ደግሞ የማንነት ጥያቄ አይመስልም። ከሆነ ምናልባት አምስት አራት ልጆች ተጎድተውብናል ማለት አራት ባለሀብቶች ማለት ነው። መንግስት ሰራተኛ ያልሆኑ አራት ባለሀብቶች በተጨባጭ አንድ እንዳልክ የሚባል ዘውዲቱ የምትባል ውጭ ጋሻው የሚባል እነዚህ ሰዎች ምንድን ነው የሚሰሩት የሚባል አንደኛው ኬፕሲ ማከፋፈል የሚችል ነው። አንደኛው ዋሊያ ማከፋፈል የሚችል ልጅ ነው። ሌላው ጎሚና ሰው ማለት ጎሚሳ ትሰራ ልጅ ነው ከዛ ውጭ ባለው ደግሞ ምግብ ምግብ ከፍታ ትሰራ ልጅ ናቸው። እነዚህ ጉዳት ላይ የደረሰ ማለት ነው። እነዚህ እነዚህ ሰዎች የመንግስት ሰራተኛ ናቸው ብለን መፈረጃችንም አሁን ባልቸው አግባብ ማለት ቀደም ብለን ስትነግረኝ እንግዲህ የትግሬና የቅማንት ማህበረሰብ ለቃችሁ እንድትወጡ የሚል ነው ብለኸኛል እና ትግሬዎቹም ተጎድተዋል። አዎ ተጎድተዋል። አንድ ልጅ ሞቷል። የቋራ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ ፈጠነ ጌጡ በበኩላቸው በህዝቡ ዘንድ የተነሳው ጥያቄ የመልካም አስተዳደር ችግር እንደሆነና የማንንም ብሔር የማይወክሉ ለዘረፋ የቆሙ ኃይሎች ናቸው ይላሉ። አንዳንድ በሬ ወለድ ወሬዎች አሉ እነዛ በሬ ወለድ ወሬዎችን መነሻ አድርገው ነው እንግዲህ ህብረተሰቡ ጥያቄው አለው። ግን ይህን ጥያቄ መነሻ በማድረግ ሌላ ለዘረፋ የተቋቋመ ኃይል ነበረ። ያ ለዘረፋ የተቋቋመ ኃይል ነው ከምሸቱ አንድ ሰዓት በኋላ ሁለት ሰዓት በኋላ የጀመረበት ሀገባቢ ነው ይ አማራ ዝም ራሱን የተጎዳበት ጭምር ነው። አሁን አማራ ቅማንት ቢጎዳ ትግሬን ጎዳው በዛ ደረጃ ላይ አላየሁም እኔ አንዱ የቅማንት ተወላጅ የኮሚኒኬሽን አመራሮቹ ችግር ያለባቸው ተገምግሞ ቅማጥ ብቻ ሳይሆን ጥቅል እንደ ወረዳት ችግር ያለበት አመራር ባለሙያ ተገምግቦ እርምጃ ሊወሰድ ይገባል። በዛ ተስማምተን ችግር እንዳይፈጠር ከወጣን በኋላ ወደዛ ውስጥ የተገባበት ከዛ በፊት አስራ ዘጠኝ ማታ ላይ ያው ትግሬ ተወላጅ የተወሰኑ ቀበሌዎችን መርጠን ትልልቅ ከተሞች ላይ ወደ ሀያ ሀያ የሚሆኑ ግለሰቦች መጥቶ እንዲዋይበት አብረን ነው የተዋየንበት አጋጣሚ ነበር እና በዛ ቅድም በገለጥኩበት አግባብ ተግባር ተሎ ማታ የተለያየ ነው። ይህን ተግባር የተለየ የተለያዩ በኋላ ግን ማታ ከሚሸጡ ግምት አምሳት በኋላ ሁለት ሰዓት በኋላ ያድግ የተፈጠረበት እና ከአቅም በላይ ሆነ መከላከያ እንዲገባ ተደርጎ የተረጋጋበት ሁኔታ ነው። በጉዳዩ ዙሪያ የክልሉ ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ንጉሱ ጥላሁንን በስልክ ለማግኘት ያደረግኩት ሙከራ አልተሳካም። እንዳገኘኋቸው እመለሳለሁ። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ ታሪካዊው የአባጅፋር ቤተ መንግስት ከእርጅና ብዛት በመጎዳቱ እድሳት እንደሚያስፈልገው በተደጋጋሚ ጥሪ ሲቀርብ መቆየቱ ይታወሳል። ዩናይትድ ስቴትስ ከኦሮሚያ ብሔራዊ ክልላዊ መንግስት መንግስትና ከባህልና ቱሪዝም ሚኒስቴር ጋር በመተባበር እድሳቱን ለማካሄድ በተስማሙበት መሰረት ፕሮጄው በዛሬው ዕለት በይፋ ተጀምሯል። ጅማ ላይ በተካሄደው ስነ ስርዓት ላይ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር መገኘታቸውን ጠቅሶ ባልደረባችን ሙክታር ጀማል ቀጣዩን ዘገባ ልኳል። የዚህን ጥንታዊ ቤተ መንግስት እድሳትን በተመለከተ የዓለም ቅርሶች ፈንድ ባለሙያዎች ተሳትፈውበት ጉዳዩን እንደሚከውኑ ተነግሯል። ይህንን ለማካሄድ መንግስታዊ ያልሆነው በአሜሪካ ሀገር የሚገኘው ወርልድ ፈንድ የሚባል ድርጅት ከኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን ጋር በመሆን እንደሚያከናውነው በዛሬው ዕለት የስምምነት ፍርሚያ ተካሂዷል። የአባጅፋር ቤተ መንግስት እድሳ ስምምነት ውሉን የተፈራረሙት የፌዴራል ቅርስ ጥናትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታና ከወርልድ ፈንድ በኩል ደግሞ ሚስተር ስቴቨን ቤትል ናቸው። አቶ ዮናስ ይህንን እድሳት ለማከናወን በቂ አስፈላጊ የሆኑ ጥናቶች በሙሉ እየተከናወኑ እና ያለቁ መሆኑን ጠቅሰው እንደ ሀገር ቅርሶቻችንን አድሰን የአባቶቻችንን ስምና ታሪክ መጠበቅ ግዴታ ይኖርብናልም ብለዋል። ፕሮጀክቱን ሁላችንም እንደምንፈልገው ያህል ይህንን በጣም የምንኮራበት ግብረ ህንፃ፣ ፈረንጆች አይደለም የሰሩልን፣ የኛው ወላጆች ናቸው የሰሩልን። ስለዚህ የእኛ ሚና የእኛ ሚና ከማንም በላይ ትልቅ ሊሆን የሚገባው ክብራችንንም ጭምር ለማስቀጠል ነው። ይሄ ህንፃ በጣም አምሮበት ግን ፈረንጅ ነው የሚሰራው ከተባለ ልጆቻችን የሚኮሩበት ሳይሆን የሚያፍሩበትን ታሪክ ነው የምናስቀምጥላቸው። ስለዚህ ይሄ ስራ ሲሰራ ይሄ ስራ ሲሰራ እኛ ጋር የሌለ ሙያ ከሆነ ከየትኛውም የዓለም ጥግ ባለሙያ እናመጣለን እንጂ እኛ እጃችንን አጣምረን ሌሎች ሲሰሩልን ለምረቅ አይደለም ተመልሰን የምንመጣው። ቅርሶችን በማደስ እና ታሪኮችን በማቆየት ረገድ ትውልዱ ብዙ መስራት እንዳለበት መልእክት ያስተላለፉት የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ ዶክተር ገረመ ሁሉ ቃ በበኩላቸው የኦሮሞ ህዝብ ሰፊ የሚዳሰስና የማይዳሰስ ቅርስ ባለቤት መሆኑን ጠቅሰው በተለይ የማይዳሰሱ ቅርሶችን በተመለከተ ትውልዱ ከአባቶች ማስቀረት ባለመቻሉ ታሪክ እየተረሳ መሆኑን አስጠንቅቀዋል። ሰፊ የሚዳሰሱ ቅርሶችን መልሶ አድሶ ለትውልድ ማቆየት ደግሞ ጠቀሜታው ሰፊ መሆኑን ዶክተር ገረመው አንስተዋል። ብዬ ከሙኬ ስት አልሆን አልወተራ የሮ ደርብ አምባ ካንኩኖን ሱፍ በየትኛውም ሀገር ከትውልድ ትውልድ ሲሸጋገር ቅርስ የሚንከባከብበት ምክንያት ያ ቅርስ እንዲሁ ተቀምጦ እንዲጎበኝ ብቻ ሳይሆን ያለፈው ማኅበረሰብ ስልጣኔ በምን ደረጃ እንደነበረ ለማሳየትና ያለፈው ትውልድ የኖረበትን እውቀት የአሁኑ ትውልድ በመማር የበኩሉን አስተዋጽኦ እንዲያበረክት ስለሚረዳ ነው። የአባ ጅፋር ቤተ መንግስት፣ ክነሂ ሕንፃን በተመለከተ ከፍተኛ አድናቆት ያነሱት በኢትዮጵያ የአሜሪካው አምባሳደር ማይክል ሬይነር፣ ሁላችንም ታሪካችንን የማቆየትና የመንከባከብ ግዴታ አለብን ብለዋል። የአባ ጅፋር ቤተ መንግስትም ታሪካዊነቱ ዘመን የማይሽረውና እልፍ አላፍ መሆኑንም አምባሳደር ማይክል ሬይነር አንስተዋል። እንደ ገራልታና እንደ ላሊበላ የዓለት ፍልፍል አብያተ ክርስቲያን፣ እንደ ግንብ ከተማይቱ ሐረር፣ እንደ ኮንሶ የካባጥር መኖሪያዎችና እርከኖች፣ እንደ ጎንደርም አብያተ መንግሥት ሕንፃዎች ሁሉ የአባ ጅፋር ቤተ መንግሥትም የኢትዮጵያን የማይታመን የባሕል ስብጥር ያሳየናል። እናም እንዲህ ዐይነቱ ኅብረ ስብጥር የጋራችን የኩራት ምንጭ በመሆኑ ከፍ አድርገን በሐሴት ልናከብረው የሚገባ እንደሆነ ያስታውሰናል። አባጅፋር የሀገራችን ስልጣኔ ማሳያ የነበሩ ሰው መሆናቸውን ያነሱት የኢፌዴሪ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ባህልን ከመንከባከብና ቅርስን ከመጠበቅ አንጻር ሀገራችን የሕግ ማዕቀፎችን ያላት መሆኑን አንስተዋል። ከዚህ አንጻር የስራ ትግበራውን በተመለከተ በትኩረት መሰራት እንዳለበትም ዶክተር ሂሩት አሳስበዋል። እነዚህ መተኪያ የሌላቸው ከትውልድ ትውልድ ተላልፈው የእኛ ትውልድ ላይ የደረሱ ከሌሎች የዓለም ክፍሎችን ያስተዋወቁን እና በመላው የሀገራችን ክፍሎች በተለያዩ ቦታዎች የሚገኙት ቅርሶቻችንን በሰው ሰራሽና በተፈጥሮ ምክንያት የተለያዩ አደጋዎች ተጋልጦባቸው ይገኛሉ። ይሁንና ሌሎች ችግሮች ለመፍታት መንግስት ለሀገራችን ቅርሶች ትልቅ ትኩረት በመስጠት ጥበቃና እንክብካቤ እንዲደረግላቸው የሕግ ማዕቀፍ አውጥቷል። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከጅማ ሙክታርን ለዘገባው እናመሰግናለን። የአፍሪካ መንግስታት በፍጥነት እያደገ ለሚገኘው የአህጉሪቱ ሕፃናትና ወጣቶች ቁጥር የሚመጥን ኢኮኖሚያዊና ማኅበራዊ እርምጃዎችን ካልወሰደ አፍሪካ ከፍተኛ ችግር እንደሚገጥማት አንድ ጥናት አመልክቷል። በዚህ ረገድ ዛሬ ኢትዮጵያ የምትገኝበት ደረጃ በጣም ዝቅተኛ መሆኑን ጥናቱ ይናገራል። መለስካቸው አማሃ ነው ዘገባውን የላክልን ዘ አፍሪካን ሪፖርት ኦን ቻይልድ ፕሮግረስ ኢን ዘ ቻይልድ ፍሬንድሊነስ ኦፍ አፍሪካን ገቨርንመንትስ በሚል ርዕስ አፍሪካን ቻይልድ ፖሊሲ ፎረም በተሰኘ ድርጅት ዛሬ ይፋ የተደረገው ጥናት እንደሚያመለክተው ፈጣን የሆነው የአፍሪካ ሕፃናት ቁጥር ተስማሚ ፖሊሲና እርምጃ ካልተወሰደ አደገኛ ውጤት ሊኖረው እንደሚችል በብርቱ ያስጠነቅቃል። ድርጅቱ ጥናቱን ዛሬ አመሻሹ ላይ በሄልተን ሆቴል ይፋ ሲያደርግ ያሰራጨው ጋዜጣዊ መግለጫ የአፍሪካ መንግሥታት ቁጥራቸው በከፍተኛ ሁኔታ እያደገ ያለውን ሕፃናትና ወጣቶችን ለማስተማር ጤናቸውን ለመጠበቅና የተመጣጠነ ምግብ እንዲያገኙ ለማስቻል ዘላቂና መጠነ ሰፊ መዋለ ነዋይ መመደብ ካልቻሉ ከፍተኛ የሆነ ማኅበራዊ ኢኮኖሚያዊና ፖለቲካዊ ችግር ያጋጥማቸዋል ይላል የአፍሪካ ቻይልድ ፖሊሲ ፎረም መሥራችና ዋና ዲሬክተር ዶክተር አሰፋ በቀለ የጥናት ዋና መልእክት ነው ያሉትንም ያቀረቡት በዚህ ድምጸት ነበረም። በእርግጥ የዚህ ዘገባ ዋና መልእክቶች ከሚባሉት መካከል አንዱ አፍሪካ በመስቀለኛ መንገድ መሆኗን የሚያሳየው ነው። በሚቀጥሉት 30 ዓመታት ግድም አንድ ቢሊዮን ሕፃናት ይኖሩናል። ልክ እንዳሳለፍናቸው 10 ዓመታት ወደፊትም የምንቀጥል ከሆነ አንድ ቢሊዮን የተራቡ በሚገባ ያልተማሩ እናም በሳይንስና ቴክኖሎጂ በተራቀቀው ዓለም ውስጥ ሊወዳደሩ የማይችሉ ሕፃናትና ወጣቶች የያዘች እጅግ አደገኛ አህጉር ትኖረናለች። ይህ ደግሞ ለአፍሪካ መጻዒ ዕድል አስፈሪ አንድምታ አለው። ይህ የጥናት ሪፖርት የተዘጋጀው ለሕፃናት አመችነት መለኪያን ወይንም ቻይልድ ፍሬንድነስ ኢንዴክስ መሠረት በማድረግ እንደሆነ መግለጫው ያስገነዝባል። በዚህ መለኪያ መሠረት ከአምሳ ሁለቱ የአፍሪካ ሀገሮች ውስጥ ቀዳሚ የሆነችው ሞሪሽየስ ናት። ኢትዮጵያ ደግሞ በ43ተኛ ደረጃ ተቀምጣለች። ይህ የጥናት ሪፖርት ይፋ የተደረገው በድርጅቱ የባላደራ ቦርድ ሊቀመንበር በሚስስ ግራሳ ማሸል ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ወደሚቀጥለው ዘገባ ስንዘልቅ ደግሞ እስራኤል ጥገኝነት ፈላጊ አፍሪካውያንን ያለ ፈቃዳቸው ከሀገር የማስወጣት ፖሊሲዋን ማቆሟ ተገልጿል። ዳሩ ግን ጥገኝነት ያልተፈቀደላቸው ከአርባ ሺህ በላይ አፍሪካውያን ስደተኞች እስራኤል ውስጥ እንደሚገኙ ታውቋል። ሊንዳ ግራንድ ግራድስታይን ከቴል አቪቭ የዘገበችውን ሶሎሞን ክፍሌ ያቀርባል። ኤርትራዊው ሚካኤል አፈወርቂ እስራኤል ከደረሰ በኋላ የመጀመሪያ ሳምንት ቆይታው ምን ይመስል እንደነበር ያስታውሳል። በኪሱ አንዲት ሳንቲም እንኳ አልነበረውም። ሌሊቱን ያሳልፍ የነበረውም መናፈሻ መስክ ወይም ፓርክ ውስጥ ነበር። አሁን ከስምንት ዓመታት በኋላ እነሆ ዕብራይስጥ ቋንቋ በደንብ አጥርቶ ይናገራል። እዚያው እስራኤል ውስጥ ሁለት ልጆች ካፈራ በኋላ እንኳ ግን እስራኤልን እንደ ቤቱ መቁጠር አልቻለም። ሚካኤል በዕብራይስጥ ቋንቋ ሁኔታውን እንዲህ ሲል ያስረዳል። እንደ አንድ በሀገሪቱ የሚኖር ሰው ተደርጌ አልተቆጠርኩም። እንደ ምንም ነገር ነው የታየሁት። ዝም ብዬ አየር ላይ ነው ያለሁት። የምኖረውም ከእጅ ወደ አፍ ዐይነት ነው። ነገ የሚሆነውን አላውቅም። እኔና ልጆቼ ሁኔታችን የታወቀ ባለመሆኑ ቦታ የለንም፣ ነው ያለው ኤርትራዊው ስደተኛ ሚካኤል አፈወርቂ። ቴል አቪቭ ከተማ በሚገኘው በአፍሪካ ሬፊጂ ዲቨሎፕመንት ሴንተር ከጥገኝነት ፈላጊዎች ጋር የሚሰሩ እስራኤላውያን ይህን መሰሉ አስተማማኝ ያልሆነ ኑሮ በማኅበረሰብ ውስጥ የሚፈጥረውን ጭንቀት ይረዳሉ። አንዳንድ ስደተኞች እንዲያውም በካሜራ ማንነታቸው እንዲታይ አይፈልጉም። ሱዳናዊቱ ስደተኛ ሶማያ እንዲህ ትላለች። Uh, like, uh, የወደፊት እጣ ፋንታችንን አናውቅም። እዚህ ነው የምንቆየው፣ ወደ መጣንበት እንመለሳለን። ህይወት ወዴት ነው ቀጥላ የምትወስደን ማወቅ እንሻለን። እስካሁን ባለው ሁኔታ እስራኤል ውስጥ አርባ ሺህ ጥገኝነት ፈላጊ ስደተኞች አገሪቱ ውስጥ ሰርተው መኖር የሚያስችላቸው ልዩ ቪዛ አላቸው። የእስራኤል ጠቅላይ ፍርድ ቤትም መንግሥት ለስደተኞቹ ልጆች ትምህርት በነጻ እንዲሰጥ ወስኗል። መመሪያው ግን ነጻ ትምህርት እንዲያገኙ እንጂ የጤናና ሌሎች ጥቅማ ጥቅሞችን አይጨምርም። ይህ በእንዲህ እንዳለ አሰሪዎች ለሠራተኞች ከሚከፍሉት ደሞዝ ሃያ ከሞተውን ቆርጦ በልዩ የባንክ ሂሳብ በማስቀመጥ ወደ ሀገራቸው ሲመለሱ እንዲሰጣቸው አንድ ለሠራተኞች መብት የቆመ ቡድን ይመክራል። ኖዋ ኮፍማን የሚፈጠረው ጫና ይሰማቸዋል። ከምኗ ላይ ተቀንሶ ነው ተቀማጭ የሚኖራቸው? ምንም የለማ። ሌሎች ስደተኞች ደግሞ አሰሪዎቻቸው ከዚህ ቀደም ከደሞዛቸው እየቆረጡ የወሰዱት ገንዘብ የት እንደገባ የሚያውቁት ነገር እንደሌለ ያስረዳሉ። ተቆርጦ የት እንደተቀመጠም የሚያሳይ ምንም ማረጋገጫ የለም ይላሉ። ሎላ በትግርኛ ቋንቋ አስረድታለች። ገንዘቤ እንዲመለስልኝ እፈልጋለሁ። በየወሩ ከሠራሁበት ደሞዝ ቆርጠው የወሰዱት ገንዘብ ስለሆነ የራሴ ነው። ከእኔ የሰረቁት ብዙ ሺ ዶላር እንዲመለስልኝ እፈልጋለሁ። ሎላ ይህ ሁኔታ ለልጇ ምን ትርጉም እንደሚሰጥ ማሰቡ እንኳ በጣም ከባድ መሆኑንም ተናግራለች። እኔ ስደተኛ ነኝ። ልጄም እኔ ባለፍኩበት አስቸጋሪ መንገድ እንዲጓዝ አልፈልግም። መጠሪያ የሚሆነው አገር እንዲኖረውና ሕልሙን እውን ማድረግ እንዲችል እፈልጋለሁ። ሎላ አንድ ቀን ተሳክቶላት ወደ ኤርትራ መመለስ እንደምትፈልግ መቼ እንደው ግን እንደማታውቅም ጨምራ አስረድታለች። ጠንቀቁ ነው። ሙዚቃ ነው ይመስለኛል። የሙዚቃ እረፍት ያስፈልጋል እያለ ነበር ንጉሱ። ጀምሮታለም የፀሀይ ማጫውቶ ብሏል። በሰው ላይ ሰው መውደድ አይገባም የሚል ይቀጥላል ብዬ አስባለሁ እና ድምፅ ቆየት ያለ ዜማው ነው ግፋ አይሆንም ወይ ጥሩ አይሆንም ወይ ብሏል። እውነትም ነው ንጉሱ፣ ከየት እንዳገኘው ብቻ ጎበዝ ነው። ደህና አድርጎ እኮ የድሮ ሙዚቃዎችን ሰበስብልናል። ጥሩ ነው። ይሄን የሚያስፈልገን እኮ የድሮዎቹን፣ አድማጭ የሚወደው ያንን ነው። ከምሽቱ ሶስት ሰዓት ከሰላሳ አምስት ደቂቃ ላይ ደርሰናል። የሚቀጥለው የመጀመሪያው ፕሮግራም አፍሪቃ በጋዜጦች አዘጋጅና አቅራቢ አዳነች ፍሳይ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የወይዘሮ ማዕዛ አሸናፊ የከፍተኛ ፍርድ ቤት ፕሬዝደንት መሆን ተሞገሰ፣ የፈረንሳይ ፕሬዝደንት ማክሮን በኢትዮጵያ የተደረገውን ለውጥ አደነቁ፣ አፍሪቃ የመስኖ ስራን ለማጎላበት 9 ቢሊዮን ዶላር ልታገኝ እንደምችል ተገለጸ፣ የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። የዋሽንግተን ፖስት ጋዜጣ ድረ ገጽ ኢትዮጵያ ውስጥ በተጀመረው ሴቶችን ለከፍተኛ ስልጣን የመሾም እቅድ ጋር በተያያዘ የኢትዮጵያ ፓርላማ ለሴቶች መብት ሲታገሉ የቆዩትን ወይዘሮ መዓዛ አሸናፊን የከፍተኛ ፍርድ ቤት ፕሬዝደንት አድርጎ መሾሙ ዘግቧል። ማዛ አሸናፊ ካከናወኗቸው ተግባሮች አንዱ የሆሊውድ ኮከብ የሆነችው አንጀሊና ጆሊ በሠራችው ሲኒማ መቅረቡን ዘገባው ጠቅሷል። ወይዘሮ ማዛ በኢትዮጵያ ከፍተኛ ፍርድ ቤት ዳኛ ሆነው አገልግሏል። ሕገ መንግሥት ለሚያርቅ ኮሚሽንም በአማካሪነት ሠርተዋል። የኢትዮጵያ የሴቶች ጠበቆች ማኅበር መስርተዋል። እናት ባንክ የተባለውን የመጀመሪያው ሴቶች ባንክን በመመስረት ተግባርም ረድተዋል። ከሁሉም ዝና ያተረፈላቸው ግን በአንጀሊና ጆሊ የተሠራው ድፍረት ለሚለው ሲኔማ ምክንያት የሆነው ሽልማት ያስገኘው የሥራቸው ውጤት መሆኑን ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ ጠቅሷል። የፊልሙ መሰረት ወይዘሮ መዓዛ በዳኝነት የበየኑበት ጉዳይ ሲሆን ሴቶችን በግዴታ ጠልፎ በመውሰድ የግዴታ ጋብቻ ውስጥ እንዲገቡ የሚያደርገው ልምድ በኢትዮጵያ ሕገ ወጥ እንዲሆን ለመደንገግ ማስቻሉን ዘገባ አውስቷል። ከ22 ዓመታት በፊት የ14 ዓመት ዕድሜ የነበረችው አበራሽ በቀለ ሊያገባት በፈለገ ወንድ ተጠልፋ ተወሰደች። እሷ ታዲያ የጠለፋትን ሰው ተኩሳ በመግደሏ በግድያ ወንጀል ተከሰሰች። ዳኛዋ ወይዘሮ መዛ ታዲያ የተከሳሿ ክስ እንዲሰረዝ ከማድረግ አልፈው ወጣት ሴት ልጆችን የመጥለፉ ልምድ ውይይት እንዲካሄድበት አስቻሉ ይላል ዘገባው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የአገሪቱን ፍርድ ቤት እንዲመሩ በመሰየም ለምክር ቤት ሲያቀርቧቸው በአገሪቱ የሚደረገውን ለውጥ እንዲሁም ፍትሕና ዲሞክራሲ እንዲኖር የሚቀርበውን ጥያቄ የመተግበር ብቃት አላቸው ማለታቸውን የዋሽንግተን ፖስት ጋዜጣ ዘገባ ጠቅሷል። የጾታ እኩልነት በኢትዮጵያ ሕገ መንግሥት የሰፈረ ቢሆንም በተግባር የመዋል ስትራቴጂም ቢኖርም በተለይም በገጠር የሚኖሩት ሴቶች ባድሎና ለጾታ ተኮር በደል የተጋለጡ ናቸው። የትምህርት ዕድል ማግኘቱም በተለይም የሁለተኛ ደረጃ ትምህርት ተደራሽነት ላይ የወንዶች ያህሉን አይሆንም ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ አውስቷል። ኤኤፍፒ በሚል አህጽሮት የሚታወቀው የፈረንሳይ የዜና አገልግሎት በዘገበው መሰረት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በያዝነው ሳምንት አውሮፓን በጎበኙበት ወቅት በሀገራቸው ላመጡት ለውጥ የፈረንሳይ ፕሬዝደንት ኢማኑዌል ማክሮን አሞግሷቸዋል። ጠቅላይ ሚኒስትሩ ከኤርትራ ጋር የሰላም ስምምነት በመፈረማቸው፣ የኢኮኖሚ ለውጥ እንደሚያደርጉ በማስታወቃቸው፣ ተቃዋሚዎች ወደ ሀገራቸው እንዲገቡ በማግባባታቸው በዓለም አቀፍ ደረጃ የተሞገሱ ቢሆንም አንድ ነጥብ አራት ሚሊዮን የሚሆኑ ዜጎችን ከመኖሪያቸው ያፈናቀለውና ደም ያፋሰሰው የዘር ግጭትን ለማቆም አልቻሉም ይላል ኤኤፍፒ ላይ የወጣው ዘገባ። በኢትዮጵያ ለውጥ በማምጣትና በአገሪቱ የሰፈነውን ውጥረት ለማርገብ በሚደረገው ጥረት የራሴንና የፈረንሳይን ድጋፍ አበረክታለሁ። ፈረንሳይ አገሮን ትወዳለች፣ እርስዎ እያደረጉት ያለውን ለውጥንም ታደንቃለች ሲሉ ማክሮን ፓሪስ ላይ በተደረገ ጋዜጣዊ ጉባኤ መናገራቸውን ዘገባው ጠቅሷል። ዶክተር አብይ በበኩላቸው ኢትዮጵያ ውስጥ የተስፋፋውን ግጭት በመላ አገሪቱ በሚካሄደው የሰላም ግንባታ ጥረት በኩል መፍትሄ ያገኛል ማለታቸውን የኤኤፍፒ ዘገባ አክሏል። የዘር ግጭት የለውጥ አጀንዳውን አይቀለብስም። የኢኮኖሚው ለውጥ ብልጽግናን በማምጣት ግጭቱን በማቆም ተግባር ይረዳል ማለታቸውን ዘገባው አውስቷል። የፈረንሳይ ባለሥልጣኖች ከኢትዮጵያ ጋር ከትራንስፖርት ኢነርጂና ባህል ድረስ የሚሄድ የትብብር ስምምነት ፈርመዋል። የፈረንሳይ ባለሙያዎች ብሔራዊውን ቤተ መንግሥት ለጎብኚዎች ክፍት ለማድረግ ስለሚቻልበት መንገድ ለማማከር ማቀዳቸውን የፈረንሳይ ዜና አገልግሎት ገልጿል። ሮይተርስ የዜና አገልግሎት በበኩሉ የአፍሪቃ መንግሥታት የመስኖ ይዞታን እንዲያሻሽሉ የዓለም ባንክ አፍሪቃ ልማት ባንክና ከሌሎችም ድርጅቶች ጋር በመተባበር እስከ ዘጠኝ ቢሊዮን ዶላር ለማቅረብ ቃል መግባቱን የዓለም ባንክ የእርሻ ውሃ ጠቢብ ስቲቨን ስኮምበርገር ገልጸዋል ይላል። ገንዘቡ ገና እየተሰባሰበ ቢሆንም ጠቀም ያለ ደረጃ ላይ በመድረሱ ብሩህ ተስፋ እንዳለ ስኮምበርገር ሳይገልጹ እንዳላለፉ ዘገባው አክሏል። የሚፈልገው ገንዘብ ከመጪው ዓመት አንስቶ ሊቀርብ እንደሚችል ዘገባው ገልጾ የአፍሪቃ መንግስታት የመስኖ ስራ ሊያካሂዱባቸው የሚችሉ ቦታዎችን ለይቶ ለማወቅና ምን ያህል የውሃ ሀብት እንዳለ ለመገንዘብ የሚያስችላቸው የካርታ ስራዎችን ማሻሻል ለመሳሰሉት ተግባሮች ሊረዳ እንደሚችል ለአፍሪቃ አረንጓዴ አብዮት ውህደት የምስራቅ አፍሪቃ ክፍል ኃላፊ ንሁ ሀብቴ መግለጻቸውን ዘገባው ጠቅሷል። እንዲህ አይነቱ የካርታ ማሻሻል ስራ ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገሮች የተሰራበት መሆኑን ዘገባው ገልጿል። በዓለም ደረጃ በእርሻ ምርት ኢኮኖሚ ከሚመሩት አገሮች አፍሪካ በጣም አነስተኛ መስኖና ማዳበሪያ እንደምትጠቀምም ዘገባው አውስቷል። ነገር ግን አፍሪካ ውስጥ በኢስያና በላቲን አሜሪካ አመርቂ ውጤት ያስገኘውን አይነት አረንጓዴ አብዮት ለማምጣት ሲታሰብ የውሃ መራቆትና የአየር ለውጥ ችግር ሊያስከትል እንደሚችል መዘንጋት እንደማያስፈልግ የሮክፌለር ተቋም ፕሬዚደንት ራጂቭ ሻህ ማስገንዘባቸውን ዘገባው ጠቅሷል። በህንድ የሆነውን እንደ ምሳሌ ያቀርባል። ህንድ ለአስርተ ዓመታት ያህል የአገሪቱን ምርት ከፍ ያደረገ የመስኖ ይዘት ስትጠቀም ከቆየች በኋላ በአንዳንድ አካባቢዎች ከከርሰ ምድር የሚገኘው የውሃ መጠን ቀንሶ በመስኖ የሚዳብር እርሻን በዘላቂነት ለመጠቀም በማይቻልበት ደረጃ ላይ መድረሱን ዘገባው አመልክቷል። በጉዳዩ የተደረገ ጥናት እንደሚያሳየው በአንዳንድ የአፍሪካ ሀገሮች ያሉት የውሃ ሀብት መጠኖች የመስኖዎችና የውሃ አቅርቦት ተፈላጊነት እየጨመረ በመሄዱ በአንዳንድ የአፍሪካ ሀገሮች ያሉት የውሃ ሀብት መጠኖች እየቀነሱ መሄዳቸው ተገልጿል። ለምሳሌ በኢትዮጵያ ያለውን ሁኔታ ብንመለከት አነስተኛ የእርሻ ይዞታ ያላቸው ገበሬዎች የከርሰ ምድር ውሃን ስለሚጠቀሙ ተቀራማች እንደሚበዛበት በጥናቱ የተሳተፉት በአዲስ አበባ ዩኒቨርሲቲ የውሃ ሀብት ይዘት ባለሙያ አቶ በኃይሉ ብርሃኑ ማስረዳታቸውን ዘገባው ጠቅሷል። ለዚህ እንደ መፍትሄ ሊሆን የሚችለው የውሃ ሀብት አጠቃቀምን ከሌሎች የዓለም አገሮች ቴክኖሎጂና ልምድ መማር ያስፈልጋል ሲሉ ለአፍሪቃ አረንጓዴ አቤት ውህደት የምስራቅ አፍሪካ ክፍል ኃላፊ ንሁ ሃቲቦ ማስገንዘባቸውን የዋሽንግተን ፖስት ጋዜጣ አስነብቧል። አድማጮች የዛሬው የአፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩል። አዳነች ፍስሀዬ ነበረች ያቀረበችልን። እናመሰግናለን። ወደ ቀጣዩ ዝግጅት እናልፋለን። ባህልና ማህበረሰብ በመግቢያችን እንዳል ነው በትናንቱ የባህልና ማኅበረሰብ ፕሮግራም አስተዋውቀን ሳናቀርብ የጠረቀ ንብር ክፍል ሁለት ክፍል አንድ ነው። ተከታዩ ሳታየር ወይም ስላቅ ከተሰኘው የጥበብ ዘርፍ የሚመደብ ፈጥኖም የብዙዎች ተከታታዮቹን ቀልብ ለመሳብና ተወዳጅነት ለማትረፍ ጭምር የታደለ ተከታታይ የቴሌቪዥን ድራማ ነው። የባህልና ማኅበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ከትዕይንቱ ጸሐፊና ዲሬክተር በኃይሉ ዋሴ እንዲሁም ከመሪ ተዋናዩ ሚካኤል ታምሬ ጋር ቆይታ አድርጓል። አጠር ያለውን የቅንብሩን ቀዳሚ ክፍል ይዞ ቀርቧል። ከዚች ሀገር ላይ ስኳር ይቀማል ሲያልቅበት ከቆንጆ

በትዕይንቱ ከሚታዩት ምልልሶች ያንዱ ነው ያደመጣችሁት። ምን ልታዘዝ የጫዋታው ስም ነው። በቀልዳ ቀልድ ለዛ የተዋበው የፖለቲካ ስላቅ በሥነ ጽሑፍ፣ በመድረክ አሊያም በስዕላዊ ሥራዎች በማኅበረሰብ ውስጥ እየታዩ ያሉ ማኅበራዊ ሕጸጾችንና ክስረቶችን ለመንቀስና ለመተቸት የሚውል የጥበብ ዘዬ ነው። ፈታ ዘና ብለው እንዲከተሉት የሚፈቅደው ይህ የጥበብ ዘዬ ታዲያ በአጫጭር ትዕይንቶችን ሞላ እንጂ ከኮርኳሪነቱ ጋር ቀልጠፍ ያለው ቅብብል ጭብጡን በቅጡ ከታዳሚው ከማድረስ ግን አያግደውም። ዘዬው በግለሰቦች የተፈጸሙ ድርጊቶችን ብቻ ሳይሆን በቡድኖች አሊያም በተቋማት በአስተዳደርና በመንግስት ሲደረጉ የሚስተዋሉ አጓጉል ወይም ያልሆኑ ያላቸውን ጉዳዮች ይተቻል፣ ያጣጥላል። አሁን "ከምን ልታዘዝ" ካፌ ዘልቀናልና፣ እንታደም።

ሚካኤል ታምሬ ከተዋናዮቹ አንዱ ነው። በሀይሉ ዋሴ ዲሬክተርና ደራሲ ምን ልታዘዝ እንዲያነጋግርም በተለየ ቅርበትም እንዲታይ በቂ ምክንያት ያለ ይመስለኛል። እንደ ተመልካች የማይነገሩ አንዳንዴም የማይደፍሩ የሚመስሉ ትልልቅ የፖለቲካ ጉዳዮችን፣ ይልቁንም ደግሞ ዛሬ በሀገሪቱ ውስጥ እየሆኑ ያሉትን በቀልዳ ቀልድ ለዛ እየሰራችሁ ያላችሁበት ሁኔታ ነው የብዙዎችን ቀልብ ለመሳብ የታደለው ሰው ዘንድ የፈጠረውን ሁኔታ እንዴት ተጀመረ እናንተም ይህን ሀልገፍታችሁ ለመሄድ የፈቀዳችሁበት መንገድ በሀይሏን ተጀምርልን እንደ ደራሲ እና እንደ ዲሬክተር። እሺ፣ አሉላ ከሚስታዘዝ በፊት ፊልሞች እሰራ ነበር እና ሀሳብ ማድረግ ሰው ጋር ደስ ይለኛል። የተሰማኝን ነገር እና ምልታዘዝን መስራት ሳስብ አንደኛ ቴሌቪዥን መሆኑ በቴሌቪዥን ስራ መስራት ፈልግ ነበር። ምክንያቱም ተደራሹ በጣም ብዙ ነው። ሁለተኛ የካፌ ተፈጥሮ በጣም ብዙ ሀሳብ ማስገባት እና ማስወጣት ትችላለህ እና ይህን የካፌ ስራ መስራት ፈልግ ነበረ። ከዛ እድል አገኘ የመስራት አጋጣሚ ሆነ። ፊልም ይጨርሽ ነበረ ና ከጓደኞች ጋር እያወራ መጽሐፍ ጀመርኩን። ይሄ የመስራት ስራ አሁን የምታየውን ቀጥ ታሪክ መጽሐፍ ሲጀምር ወደ ስክሪፕት ገባን። ከደሞዝ ይባላል ጓደኛ አብሮኝ ከመጀመሪያ ጀምሮ በሀሳብን በጽሁፍም ሲረዳኝ የነበረ ጓደኛ ነው። የሲዝን ዋን ኮራይሳሬ ነው አብሮ ሚጽፎ ጽኖ ና እየጻፍን እንግዲህ ለሰው እናሳየው ዋልንና፣ አክተሮች ማግኘት ጀመርን። ሚስ እናገኘ ነው ከዛ ያቺ በትንሽ የተጀመረች ነገር ቀስ እያለች እያደገች እያደገች መጣች። ካፌውን ምስ የምናርገው ተባለ። ካፌ ቢገነባ ቢሰራ ይሻላል አለን እና አሁን የምታየው ካፌ አንድ መጋዘን ውስጥ የተሰራ ካፌ ነው። ስቱዲዮ ገነባል ማለት ነው። ካፌ እንደዛ እንደዛ እያለን ነው እንግዲህ የተጀመረው። አሁን የተመለከትኩት አስራ ሰባተኛ የሚል ክፍል ነው። ከዚያ በኋላ የተሰሩ ይኖር ይሆን ያላየኋቸው ወይስ እሱ የመጨረሻው ነው? አስራ ሰባተኛ ነው የመጨረሻው። አስራ ስምንት የመጪው ሾት ነው። ግሩም ሚካኤል ያንተስ አጋጣሚዎች ምን ይመስላሉ? ምን ልታዘዝን ለመጻፍና ለማዘጋጀት በሀይሉ ሲነሳ እንዴት ነበር የተቀበልከው? ጠንከር ያሉ የፖለቲካ ጉዳዮች ያሳቁ እየኮረኮሩ የሚቀርቡበት ነው። በተከፈተ ልብ ይቻላል ብለ ተነሳ። ሁኔታዎች ይፈቅዳሉ አልክ። የመጀመሪያ ስራ ላይ ልብ የተከፈተው በምን አይነት መልኩ መሄድ እንችላለን ሊሄድበት የፈለገውን አቅጣጫ የሰማው ቀን ነው። እኛ እንደ ባለሙያ እንደ ወጣት እዚህ ሀገር ውስጥ በሚከሰቱ ነገሮች ሲፎዞ መሆናል አንችልም። ደጋፊ አደለን። የምንሆነው የኛ ጉዳይ ነው የኔ ባለቤትነት ጉዳይ ነው እገሌን አስቀጣለሁ እገሌን አስቀይማለሁ የሚለው ስሜት ሳይኖር የምናየውም የእኔ ሀገር ካፌው ሀገርን ነው የሚመስለው እና በእኔ ሀገር በእኔ ካፌ ለሚፈጠሩ ነገሮች የሚመስለኝን ነገር መናገር መቻል የሚለውን ይሄንን ቅድም እንዳልኩ ሁለቱም ሶስትም ክትል ታይቶ መቆም ከሆነ የሚቆም ዋጋ የምንከትልበት ጉዳይ ከሆነ ዋጋ የምንፈልበት ግድ የለም የሚለው ይህኛው ጥናት ነው። በጣም የገፋኝ ወደዚህ ወደ ስራው የገፋኝ ከምንም ነገር በላይ እዛ ላይ ደግሞ ግድ እንዳለ በሀይሉ ድምንደሱ ሲነግር እንደነበረው ስራዎቹን ከሰራ በኋላ ከተጻፈ በኋላ ስክሪቶችን ስጠፈና ቁጭ ብለን እንወያይባቸዋለን። እዚህ ጉዳይ ላይ በዚኛው ጉዳይ ላይ ባላንስ አይደለም በዚኛው ጉዳይ ላይ ልክ ለምሳሌ እናንተ ጣቢያችሁ እንደምታደርጉት ሁሉን ነገር በተቻለ መጠን የተመጣጠነ ከሁሉም ወገን የሆኑት መረጃዎችን ከሁሉም ወገን ለመጥቀት ትሞክራላችሁ ና በዛ የባላንስ መጠን፣ በዛ የማመጣጠን መጠን ነገሮችን በሚያስዋዛ መልኩ ማቅረብ አንችልም፣ ኪነ ጥበባዊ ለዛሰጠን ማቅረብ አንችልም የሚለውን ቻሌንጅ ትልቁ የወደድኩት ነገር ና አብሬ ሊቀር የፈለኩበት ትልቁን እሱ ነው። በዚህ አሁን በደረሱ በዚህ ደረጃ በዚህ ፍጥነት ይሆናል የሚል እውነት ለመናገር ማናችንም ያ ስሜት አልነበረንም። እንደ ሙከራ የጀመርነው ነው የነበረው፣ ግን ቅድሟስ እንዳለህ እንዳለህ ያው በቅልብ ስለጀመረ አስራ ስድስተኛውን ከአለም እዚህ ጋር ሁሉ መስራት ቻለን ማለት ነው ግሩም ነው በሀይሉ ምንድን ነው ሀሳባችሁ አሁን አስራ ሰባተኛው ክፍል ላይ ነው ያላችሁት ሁኔታዎችም የበኩላቸውን ቅርጽ ይሰጡት ሊሆን ይችላል በተግባር በተጨባጭ በሀገር ውስጥ የሚታዩ ሀገራዊ ጉዳዮችንም ነው እና በለዛ የምታቀርቡት ምንድን ነው የምታስቡት ቀጣዮቹ ምዕራፎች ምን ይመስላሉ ስራውን ስንጀምረው ሱ አመት ከሶሶሩ ነው እንግዲህ፣ አሁን ስንጀምር ምንድነው በሀሳብ ነጻነት የታፈኑ ሀሳቦች በጣም ሲቆዩ ሌላ ነገር ሆነ ራሳቸውን ይገልጻሉ። ና ሀሳብ መገለጽ አለበት። አሁን ያለ የዓለም ቅርጽም ሀገራችን ቅርጽም የመታፈን ጊዜ አይደለም። በግልጽ ሀሳቦችን ማውራት አለብን። ሬስፖንስ ብል ሆነ ኃላፊነት ተሰምቶን መጠቆም አለብን። የምንጠቆማቸውን በአቆማችን ማለት ነው። ስለዚህ እስካሁን ከማህበረሰቡ ውስጥ ፖለቲካው ትልቅ ቦታ ስላለው ፖለቲክሱ ላይ ያመዘነ የሚመስሉ ጉዳዮች አንስተናል። ኦፍኮርስ ማህበረሰባዊ ጉዳዮችንም አንስተናል። ስለዚህ ወደፊትም በኃላፊነት ማህበረሰባዊ ጉዳዮች እናመሳለን። መንቀስ ያለብንን ነገር እነቅሳለን፣ ጥቆማ እንሰጣለን ሰዎች እንደዚህ እያለ እንቀጥላለን እናስባለን ተጋባዥ ተዋናዮች የሚኖሯችኋል እኔ ባየኋቸው ያወቅኳቸውን ብቻ እንዳልገድበው ከዋነኞቹ ፊትለፊት አቶ ያልቅበት አሉ እዛ ቦታ ማውቃቸው እስኪመስሉኝ ድረስ ነው ሚካኤል ግሩም አድርገህ ተጫውተኸዋል አመሰግናለሁ በጣም አሉላ መስፍን ሀይለ ኢየሱስ ዘቢባ ግርማ መስከረም አበራ ሰለሞን ተስፋዬ እና ሰለሞን ሙሄን ያየሁት ሌሎች ተዋናዮች አሉ ወጣ ገባ የሚሉ ከሁኔታዎች ጋር የምትጨምሩ የምትቀንሷቸው አሁ ይመጣሉ የሚመጡ ተዋናያኖች አሉ ልክ እንደ ሁኔታው ይመጣሉ ይሄዳሉ። እስካሁን ያሉን ካራክተሮች እነዚህ ተጠቀመን ያለ ነው። አለም ይህነች እንግዲህ እንግዳ የሆነ መጣ ደርማ ሄዶች ና ልክ እንግዳ ያከፋፈቱ ከባድ ነው ለሌሎች እንግ እንደሚቀጥሉ እንጃ። ሚካኤል የመጨረሻውን ጥያቄ ለአንተ ላድርግ። በሌሎች ስራዎቻችሁ ቀደም ብዬ እንደ ጠቆምኩት ስራዎቻችሁን የማየት እድል ስላልነበረኝ ነው የመጀመሪያችሁ እንዳልሆነ አውቄያለሁ። በሀይሉ በሲኒማ ስራዎችም ላይ የምትሳተፍ እንደሆነ ገልጸህልኛል። በዚህ ሰዓት ዝግጅታችን ለሚከታተሉ አድማጮች እናስታውሳቸው። ሚካኤል በምን በየትኞቹ ስራዎች ላይ ከዚህ ቀደም ትሳትፈሃል? ወጥ ሲኒማ፣ የሆኑ የመድረክ ዝግጅቶች የሆኑ የሰራሃቸውን ንገረን። አንድ ወደ ሰላሳ አርባ የሚጠጉ ሲኒማ ስራዎች ላይ ተሳትፍ ያለሁኝ። አንድ ስድስት የሚሆኑ የመድረክ ቲያትሮች ላይ ተሳትፍ ያለሁኝ። በአሁኑ ወቅት ደግሞ ከዛው ከና ጋ የመጠጡ ተክሌ ደስታ እሱ የሚያዘጋጀው አንድ ትያትር አለ፣ መንታ መንገድ እዚያ ላይ አሁንም የመድረክ ስራ ነው። እሱን እየሰራው ነው ያለሁ። ከዛ ውጪ የቴሌቪዥን ድራማዎች ከግዳ አንዲ አንድ ስድስት አመት የጠየ ድራማ ባለፈው ሳምንት ነው ሱ ያለቀው። እዚያ ላይ ተሳትፍ ያሉ። የሬዲዮ ድራማዎች ነው ላይ እንግሊዝ ተሳትፍ ያለ በርካታ እንደመሆናቸው ለመዘርዘር እንደማይመች ገምታለሁ። የእኔ ቢጤውን ራቅ ያለውን ደግሞ እንዲህ ያሉ ግርም ስራዎቻችሁ ፈልገን እንድንከታተል ያደርጋሉ። እንደው በዋናነት የሚጠቀሱ በገጸ ባህሪም ጎልተው የወጡ ካሉ አንድ ሁለቱን ጠቃቅስልን እስኪ። ያለህ የሚል ቲያትር ነበር። ከአዚ ቦርክ ጋር የሰራ ነው። ከሽመልሳ በራጃ ጋር የተወንበት ነው። ከዛ ውጭ የቴሌቪዥን ድራማ ዳና ወደ ስድስት አመት አካባቢ ነው የሄደው። ባለፈው ሳምንት ነው ወዲያ ነው እነሱ ብዙዎች ሰዎች የሚያስታውሷቸው ይመስለኛል። ለምና ገሮም አመሰግናለሁ። ሚካኤል የመጨረሻው እድል ያንተ ነው ብዬ ነበር በሀይሉ ዋና ዋና ስራዎች ይሄን ብታስተዋውቀን። እሺ ስድስት ፊልሞችን ሰፍ ያለው ያ ልጅ፣ በልደሴ፣ ቀን አይራቅ፣ ሰኔ ሰላሳ፣ የኢትዮጵያና በእናት መንገድ እንግዲህ ፊልሞችን ሰፍ ያለው ከነዚህ የአራቱን አዘጋጅቻለሁ። ወጣቶች ብለን የምናስተዋውቅም ስራዎቻችሁ ዳጎስ ያሉ መሆናቸውን የማየት እድል ባይገጥመኝም መገመት እችላለሁ። እንግዲህ ለእኔ የቤት ስራ ሰጥታችሁኛል። ተጨማሪ ስራዎቻችሁን እከታተላለሁ። በሀይሉ ዋሴ ዋጄ፣ የቁልምጫ የቅጽል ስምን ሳልሰናበት ሙሉ ስም ነው ማየው፣ በሀይሉ ዋሴ ዋጄ፣ የምልታዘዝ ደራሲና ዲሬክተር፣ ሚካኤል ታምሬ ከተዋናዮቹ አንዱ፣ ምልታዘዝ የምትታዘዙ ከሆነ እንመጣለን። ካፍያችሁ እግዚአብሔር ይስጥልኝ ላሆነው እግዚአብሔር አድማጮች ከምልታዘዝ ትዕይንት ጸሐፊና ዲሬክተር ባኃይል ዋሴና ከመሪ ተዋናዩ ሚካኤል ታምሬ ጋር የጀመርነው ወግ አላበቃም። ተከታዩን ከረጅም ዓመታት የስደት ሕይወት በኋላ ባለፈው ወር ወደ ኢትዮጵያ በተጓዘችበት ወቅት በ17ኛው ክፍል ዝግጅታቸው ከተጫወተችው ሁለ ገቧ የምድርግ ሰው ዓለም ፀሐይ ወዳጆ ጋር በሁዱ የራዲዮ መጽሔት ይመለሳሉ። ጠብቋቸው። ለአሁኑ ግን ባኃይሉንና ሚካኤልን ላመስግንና ከትዕይንቶቻቸው ባንዱ ልሰናበት። የካፌውን ታሪክ ያጠፋችሁትን ያህል ነው የሚሰማኝ። ምንም ነገር የለም። ለካፌ መታሰብ ጋሻ ያልቅበት ቤቱን ሙሉ ቀለም ቀብተውታል። ይህም የስሆን ቀብቶት ነው። ምን ሆነህ ነው እኛን ሳታማክር ቀለም ይቀባው? አሁን አሜሪካ ሩቅ ነው። አሜሪካ ሩቅ ነው ወይ? አዎ፣ የሰላሳ አመት ታሪክ እኮ ነው። ዝም ብለህ ቀለም ቀብተህ በንዝላልነት ያጠፋኸው እና ሰላሳ አመት ሙሉ ካፌው ቀለም አይቀባ። ታሪክ እኮ ነው። ታሪክ ቀለም ይቀባል? ጋሽ ያልቅበት እኮ የሰነበተ ነገር አይወዱም። ጭራሽ እንዲ እንደ ምን የሆኘ ነው አልበቀለም ያለፉ። ሌላ አስተዳዳሪ ቢሆን ግሙል ነበር የሚያፈርሰው። እውነት ጋሽ ያልቅበት የኔንም እድል አብረው ነው የቀቡት። ኔ የግጥም ቢኖር ነው አንድ ሚሊዮን ዲያስፖራ አለና፣ አንድ ሚሊዮን ታሪክ ይዘን እንቀመጣለን እንዴ። እሱ ብቻ አይደለም ሙዚቃፊዎስ ደግሞ እነሱን ምን አደረጋችኋቸው? ምን አውቃለሁ ጋሽ ያልቅበት አንድ ላይ ቀብቷቸው ይሆናላ። ትልቅ ሰው እኮ አይወዱም እሳቸው ጭራሽ። ትልቅ ሰው አይወድም፣ ግጥም አይወድም። ምንድነው የሚወደ? ምንም ምንም። አ ምን ልታዘዝ? በእኔ ግብዣ አንቺ በጭራሽ። አከፍዬ ለምንደሉት ቀብሽኝ

ልም ስም እንደሚጠፋኝ አስታውቃለን። ስማ ይሄ ግድግዳ ተፍቆ ግጥሙ መገኘት አለበት። ዲያስፖራ በመጣ ቁጥር ይሄ ግድግዳ ተፍቆ ካፌ ወፍረስ ምን አለበት? ለዲያስፖራ ምን ደግሞ አሻራችንን በሙሉ በሆነ ባልሆኖ ባገኛችሁት ቀለም እየቀባችሁት ይህን ቤት ታሪክ አልባ ልታደርጉት ነው። እነግርሃለሁ፣ ቀለሙ ተፍቆ ግጥሙ መገኘት አለበት። አለበለዚያ እንግዲህ ዲያስፖራ ትጥቅ አልፈቱም። ምን ጥሩ የሬዲዮ መጋዚን ማስታወቂያ ነው። እሁድ አድማጮች ይጠብቃሉ ብዬ አስባለሁ። ምልታዘዝ የሚታይ ነው የሚታይ ነው። እናመሰግናለን አሉ ለአን ስላስታወቀን፣ እንግዶቹንም ከመሰናበታችን በፊት አጠር ያለ ማጠቃለያ ዜና ታሪካዊው የአባ ጅፋር ቤተመንግስት ከእርጅና ብዛት በመጎዳቱ እድሳት እንደሚያስፈልገው በተደጋጋሚ ጥሪ ሲቀርብ እንደቆየ ይታወሳል። ዩናይትድ ስቴትስ ከኦሮሚያ ብሔራዊ ክልላዊ መንግስትና ከባህልና ቱሪዝም ሚኒስቴር ጋር በመተባበር እድሳቱን ለማካሄድ በተደረገ ስምምነት ፕሮጄው ዛሬ በኢትዮጵያ የዩናይትድ ስቴትስ አምባሳደር በተገኙበት በይፋ ተጀምሯል። እስራኤል ጥገኝነት ፈላጊ አፍሪካውያንን አስገድዶ ከሀገር የማስወጣት ፖሊሲዋን መቀየሯ ተገልጿል። ዳሩ ግን ከአርባ ሺህ በላይ ስደተኞች ጥገኝነት ጠይቀው እንዳልተፈቀደላቸው ነው የተገለጸው። ቱርክ ኢስታንቡል፣ ሳውዲ አረቢያ ቆንስላ ውስጥ የተገደለውን ጋዜጠኛ ጃማል ካሾጂን አስከሬኑን በቀላሉ ለማስወገድ ይመቻቸው ዘንድ ቆራርጠው ወደ ፈሳሽነት ቀይረውታል ሲሉ አንድ የቱርክ ፕሬዝደንት አማካሪና የሟቹ ጋዜጠኛ ጓደኛ መናገራቸውን ሀርየት ጋዜጣ፣ የቱርክ ጋዜጣ ዘግበዋል። የተከበራቸው አድማጮች፣ ለምሽቱ ያዘናጀነው ፕሮግራም እዚህ ላይ ተጠናቋል። ፕሮግራሙን የመራልን ንጉሱ ታምሬ ነበረ። በተቀሩት ባልደረቦቻችንም ስም የምንሰናበታችሁ ቆንጂት ታይና አዲሱ አበበንን። አብራችሁን ስለ ቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።